በጀርመን ሕገ መንግስት አንቀጽ 16 መሰረት በፖለቲካ ክስ የሚሳደድ ግለሰብ ጥገኝነት የማግኘት መብት አለው። የሃምበርግ ዩኒቨርሲቲ የሕግ ምሁር ራይንሃርድ ሜርክል እንደሚሉት ደግሞ ለእውነተኛ ተሰዳጆች ትክክለኛውን የጥገኝነት መብት ከሚያጎናጽፉ እጅግ ጥቂት ከሆኑት ሀገራት መካከል ጀርመን አንዷ ናት። እኔ እስከማውቀው ድረስ ምናልባት ጀርመን ብቻ ናት ማለት ባይቻልም ለጥገኝነት ጠያቂዎች መሰረታዊ መብትን ሙሉ በሙሉ ከሚያከብሩ ከጥቂቶቹ ሀገራት አንዷ ናት። በህገ መንግስቱ አንቀጽ 16 የተጠቀሰው ለጀርመናዊ ሳይሆን የውጭ ዜጋን የሚመለከት ነው። ይህም በሁለተኛው ዓለም ጦርነት ወቅትና እሱም ካለፈ ከጥቂት ጊዜ በኋላ በተከተለው የጅምላ ስደትና መፈናቀል ሲከሰት የተደነገገ ነው። በጎርጎሮሳዊው 1993 ዓ ም በመጠኑ እስኪሻሻል ድረስም የጥገኝነት መብት ገደብ አልባ ሆኖ ቆይቷል። በንጽጽር እጅግ ጥቂት ሰዎች የፖለቲካ ጥገኝነት ይጠይቁ ስለነበረም ፖለቲካውም ሆነ ማህበረሰቡ ችግር አልነበረበትም። ሆኖም ግን በዩጎዝላቪያ ጦርነት ጊዜ በ1990ዎቹ መጀመሪያ ዓመታት በድንገት በመቶዎችና ሺዎች የሚገመቱት ወደ ጀርመን ተሰደዱ። በወቅቱም በተካሄደ መጠይቅ አማካኝነት ሶስት አራተኛ የሚሆነው ጀርመናዊ የጥገኝነት ጥያቄዎች ቁጥር መቀነስ እንደሚኖርበት ጠየቀ። ጠንካራ ፖለቲካዊ ክርክር ከተካሄደ በኋላም ክርስቲያን ዲሞክራት፣ ክርስቲያን ሶሻል ህብረትና ነጻ ዲሞክራት ፓርቲ ጥምረት በጋራ ከተቃዋሚው ሶሻል ዲሞክራት ፓርቲ ጋር ከአንድ ስምምነት ደረሱ። ይህም የፖለቲካ ጥገኝነት መስጠት የሚል ነው። ይህ በህጉ ላይ ወሳኝ ማሻሻያ ነበር። ለፖለቲካ ስደተኛ ሶስተኛ አማራጭ አገር መሆን። በዚህ መሰረታዊ ለውጥ ምክንያትም ከጎርጎሮሳዊ 1993 ዓ.ም ወዲህ ጀርመን ውስጥ የጥገኝነት ጠያቂው ቁጥር እጅግ ቀንሷል። የዛሬ 8 ዓመት ጀርመን ውስጥ ጥገኝነት የጠየቀው ብዛት ከ20 ሺ ቀንሶ ታይቷል። በአሁኑ ጊዜ በሁለትና ሶስት ቀናት እጅግ በርካታ ስደተኞች ያለ ቁጥጥር ወደ ጀርመን ይገባሉ። የየፌዴራል መንግስቱ ባለስልጣናትም የሚገቡትን ሰዎች ቁጥርና ከየትስ ሀገር መጡ የሚለውን አያውቁም። አንዳንድ የአውሮፓ ህብረት ጎረቤት አባል ሀገራት ስደተኞቹን መዝግበው የጥገኝነት ማመልከቻቸውን በማየት አስፈላጊውን እርምጃ ከመውሰድ ይልቅ የቀድሞውን የህብረቱን መመሪያ በመተው ወደ ፈለጉበት እንዲሄዱ ለቀዋቸዋል። ጀርመን ሰዎቹን ወደ መጡበት የመመለሱ መብት አላት። ነገር ግን ከፖለቲካና ሞራል አኳያ አላደረገችውም። በመስከረም ወር አጋማሽ ላይ የፌዴራል ጀርመን መንግስት እየበረከተ የመጣው የስደተኛ ጎርፍ በፈጠረበት ጫና ምክንያት ከኦስትሪያ ጋር በመተባበር ለጊዜው ድንበር ላይ ቁጥጥር እንዲካሄድ ወስኗል። አንድ የጀርመን ክርስቲያን ሶሻል ህብረት ፖለቲከኛ ግን የሀገሪቱ የጥገኝነት ህግ ይበልጥ እንዲጠብቅ ካልሆነም ቤተሰብ የማዋሃጃው ደንብ ገደብ እንዲደረግበት ጠይቀዋል። አንዳንዶቹም በስደተኛው መብዛት ባህል እሴታችን ይበረዛል ብሎም ይጠፋል የሚል ስጋት ማሰማት ጀምረዋል። ጀርመን የስደተኛ አቀባበልና የጥገኝነት አሰጣጧ ላይ ለውጥ ታድርግ ለሚለው ህዝበ ውሳኔ መስጠት ያስፈልግ ይሆን? የህግ ምሁሩ ራይንሃርድ ሜርክል ይህ አስቸጋሪ ስራ እንደሚሆን ይገምታሉ። ይህ በጣም ከባድ ከሆኑ ጥያቄዎች አንዱ ነው። የፖለቲካ ፍልስፍናውና ህገ መንግስቱ የተደባለቀበት ነው። ማለት የሚቻለው በአሁኑ ጊዜ የሚታየው ህጉ በሚፈቅደው መሰረት ነው። የጀርመን መንግስትም ሆነ የጀርመን ምክር ቤት በተሰጠው የህግ ማዕቀፍ እንደ ህግ አውጪ አካል ህዝበ ውሳኔም ሳይካሄድ ሊያደርገው ይችላል። መሰረታዊና ዴሞክራሲያዊ መመሪያውንም እጅግ ግልጽ አድርጎ ማሳየት ይኖርበታል። ዘገባዎች እንደሚያመለክቱት የዩሮ ሸርፍን የሚቃወመው የጀርመን አማራጭ ፓርቲ በምህፃሩ ኤኤፍዲ ነጻ ነው ያለውን የሀገሪቱን የጥገኝነት ህግ ለመቃወም በዛሬ እለት ማምሻውን ኤርፎርት ከተማ ላይ ሰልፍ ለማካሄድ ተዘጋጅቷል። የስደተኞቹን መበርከት ተከትሎም በየመጠለያ ጣቢያው በተለያዩ ምክንያቶች በመካከላቸው የሚነሳው ግጭትና የሚደርሰው ጉዳት የሀገሪቱን መገናኛ ብዙኃንና ዜጎችን ቀልብ እንደያዘ ነው።